ኬንያና ዩጋንዳ የነዳጅ ማስተላለፊያ ለመገንባት ከስምምነት ደርሰዋል። የዩጋንዳን ድፍድፍ ነዳጅ ወደ ኬንያ የባህር በር ለማድረስ የሚያስችል ማስተላለፊያ ለመገንባት የተደረሰው ስምምነት በዘርፉ ለተሰማሩት ኩባንያዎች ከውሳኔ ለመድረስ የሚያስችል ነው ሲሉ የሁለቱ አገሮች ፕሬዚዳንቶች መናገራቸውን ሮይተርስ ዘግቧል። በዚህ ስምምነት መሰረት፣ ኬንያ በክልሉ ለሚገነባው ማስተላለፊያ የደህንነት ጥበቃ የማድረግ ግዴታ የሚኖርባት ሲሆን አስፈላጊውን የግንባታ ገንዘብም ታፈላልጋለች። ከማስተላለፊያ ግንባታው በኋላ ዩጋንዳ ለኬንያ የምትከፍለው ያ በሌሎች አማራጮች ሊከፈል ከሚችለው መጨመር እንደማይኖርበትም ከስምምነቱ መካተቱን ሮይተርስ ዘግቧል ። ዩጋንዳ ከዴሞክራቲክ ሪፐብሊክ ኮንጎ በምትዋሰንበት ምዕራባዊ ክፍል 6.5 ቢሊዮን በርሜል የሚገመት የድፍድፍ ነዳጅ ይዞታ እንዳላት የሚገመት ሲሆን የኬንያ ሊለማ የሚችል አንድ ቢሊዮን በርሜል ድፍድፍ ነዳጅ በከርሰ ምድሯ እንዳላት ይገመታል ። ሁለቱ የምስራቅ አፍሪካ አገሮች ባለፈው ዓመት የድፍድፍ ነዳጅ ይዞታ እንዳላቸው ከታወቀ ጀምሮ ቀድሞ የማልማት ፉክክር ውስጥ እንደገቡ ይነገራል ። ዩጋንዳም ሆነች ኬንያ አደራጅ ሀብታቸውን በአግባቡ ማልማት ከቻሉ የአገራቱን ገቢ ለማሳደግና የስራ ዕድል ለመፍጠር ከፍተኛ ሚና ይኖሯል ተብሏል። የዩጋንዳ ፔትሮሊየም ዳይሬክቶሬት ቃል አቀባይ በሺር ሃንጌ አሁን የተፈረመው ስምምነት አገሪቱ ያላትን ሀብት ለውጭ ገበያ ለማቅረብ እንደሚያግዛት ተናግረዋል። የዩጋንዳ መንግስት ሲኖክና ታሎው ከተሰኙ ኩባንያዎች ጋር የአገሪቱ ነዳጅ ለግብይት በሚቀርብበት ሁኔታ ላይ የመግባቢያ ሰነድ ተፈራርሟል። በመግባቢያ ሰነዱ የነዳጅ ማጣሪያ በዩጋንዳ ለመገንባት ከስምምነት የተደረሰ ሲሆን የድፍድፍ ነዳጅ ማጓጓዣም ይኖራል። ስለዚህ አሁን በዩጋንዳና ኬንያ መካከል የተደረሰው ስምምነት የዩጋንዳን ነዳጅና ዘይት ለውጭ ገበያ ለማቅረብ በር ይከፍታል። በአሁኑ ስምምነት መሠረት ለማስተላለፊያው ግንባታ ሁለት አቅጣጫዎች በአማራጭነት ቀርበዋል። አንደኛው አሁን የነዳጅ ምርቶች ማስተላለፊያ የሚገኝበትን መስመር ተከትሎ በኬንያ ደቡባዊ አቅጣጫ ወደ ሞምባሳ ነው። ሁለተኛው ኬንያ አዲስ ወደብ ልትገነባ ወዳቀደችበት የላሙ ወደብ የሚያቀና ሲሆን በአገሪቱ ሰሜናዊ ክፍል ይሆናል። ይሁንና ሰሜናዊው ኬንያ ከሶማሊያ ጋር የምትዋሰንበት አካባቢ በመሆኑ የጸጥታ ስጋት አለበት። በዓለም ገበያ የነዳጅ ዋጋ ማሽቆልቆል አዳዲስ የነዳጅ ፍለጋና ልማት ስራዎችን አትራፊነት ጥያቄ ውስጥ ከቷል። ይሁንና የዩጋንዳና ኬንያ የሚገኙት በሌሎች የባህር ዳር አካባቢዎች ከሚደረጉ ፍለጋዎች በተሻለ በቀላሉና በርካሽ የሚሰሩ በመሆናቸው አዋጭ እንደሚሆኑ ተንታኞች ይናገራሉ። የዩጋንዳ ፔትሮሊየም ቃል አቀባዩ በሺር ሃንጌ አሁን የተፈረመው ስምምነት ከፍተኛ ጠቀሜታ እንዳለው ይናገራሉ። ይህ ለዩጋንዳ እንዲሁም ለቀጣናው ከፍተኛ ጠቀሜታ ይኖረዋል። ምክንያቱም የድፍድፍ ነዳጅ ዘይታችንን ለውጭ ገበያ በማቅረብ እጅጉን አስፈላጊ የሆነውን የውጭ ምንዛሪ ማግኘት ያስችለናል። ሁሉም ድፍድፍ ነዳጅ ዘይት ለውጭ ገበያ አይቀርብም። የተወሰነውን በአገር ውስጥ የምናጣራ ይሆናል በኬንያ ና ዩጋንዳ የብሪታንያ ፈረንሳይ ና ቻይና ኩባንያዎች በነዳጅ ፍለጋ ስራ ላይ ተሰማርተዋል። ዩጋንዳ በምስራቃዊ የአገሪቱ ክፍል ሆዩማ በተባለ አነስተኛ ከተማ በቀን 30 ሺህ በርሜል የማጣራት አቅም ያለው የድፍድፍ ነዳጅ ማጣሪያ የመገንባት እቅድ አላት። ይህ የድፍድፍ ነዳጅ ማጣሪያ የአገሪቱን ፍላጎት ከማሟላት ባሻገር ለቀጣናው የግብይት ማዕከል ይሆናል ተብሏል።